Foreign Service Institute, Amharic Basic Course, Basic Sentences, Unit 6. For Learning. Nega. Twat. Tisarallah. <laughs> Atoka bede. Nagah twat mintisarallah. Waj. Good day. ሚኒስቴር የውጭ ጉዳይ ሚኒስቴር። ቀጠሮ ስለ ይሄዳለሁ። ነገ ጧት የውጭ ጉዳይ ሚኒስቴር ቀጠሮ ስላለኝ እዚያ ሄዳለሁ። ከማን ጋር ቀጠሮው? ከማን ጋር ነው? ሚኒስትር፣ የውጭ ጉዳይ ሚኒስትር፣ ከውጭ ጉዳይ ሚኒስትሩ ጋር ነው። ኋላ፣ ከዚያ በኋላ ከዚያ በኋላ ምን ትሰራለህ? ስራ፣ ነጻ። ከዚያ በኋላ ስራ የለኝም፣ ነጻ ነኝ። እንግዲያማ እተጌ እንገናኝ እንግዲያማ እተጌ ሆቴል ልክ በስድስት ሰዓት እንገናኝ። መልካም እመጣለሁ፣ ጠብቅ። መልካም እመጣለሁ፣ ጠብቀኝ አቶ ከበደ። ነገ ጧት ምን ትሰራለህ? ነገ ጧት ውጭ ጉዳይ ሚኒስቴር ቀጠሮ ስላለኝ እዚያ እሄዳለሁ። ቀጠሮው ከማን ጋር ነው? ከውጭ ጉዳይ ሚኒስትሩ ጋር ነው። ከዚያ በኋላስ ምን ትሰራለህ? ከዚያ በኋላ ስራ የለኝም ነጻ ነኝ። እንግዲያማ እቴጌ ሆቴል ልክ በስድስት ሰዓት እንገናኝ። መልካም፣ እመጣለሁ፣ ጠብቀኝ። አቶ ከበደ ነገ ጧት ምን ትሰራለህ? ነገ ጧት ውጭ ጉዳይ ሚኒስቴር ቀጠሮ ስላለኝ እዚያ ሄዳለሁ። ቀጠሮ ከማን ጋር ነው? ከውጭ ጉዳይ ሚኒስትሩ ጋር ነው። ከዚያ በኋላ ምን ትሰራለህ? ከዚያ በኋላ ስራ የለኝም ነጻ ነኝ። እንግዲያማ የተጌ ሆቴል ልክ በስድስት ሰዓት እንገናኝ። መልካም እመጣለሁ። ጠብቀኝ። ሱቅ ወደ ሱቅ እሄዳለሁ። ትመጣለህ? ከአሜሪካን ኢንቨስቲ ትመጣለህ? ታያለሽ? ተማሪዎቹን ታያለሽ። አዲስ አበባ አዲስ አበባ። እርስዎ ወደ አዲስ አበባ መች ይሄዳሉ? ይጠጣል ከመሄዱ በፊት ወደ ከተማ ከመሄዱ በፊት ቡና ይጠጣል። ትፈልጋለች። ሆቴል ትፈልጋለች። እንመጣለን በሁለት ሰዓት ውስጥ። ወደ ቤት እንመጣለን። ታያላችሁ። ዛሬ ቤቱን፣ ዛሬ ታያላችሁ። ይሄዳሉ። ከአስተማሪያቸው ጋር ወደ ትምህርት ቤት ይሄዳሉ። እቤት ውስጥ ማደር ማን ይፈልጋል? አቶ ከበደና አቶ ለማ ይፈልጋሉ። አቶ ለማ ነገ የት ይሄዳል? ወደ አገሩ ይሄዳል። ወደ ቀጠሮህ ነገ ትሄዳለህ? አዎ፣ በሶስት ሰዓት ይሄዳለሁ። ትምህርት ቤቱን መቼ ይከፍታሉ? ነገ ይከፍታሉ። ነገ ጠዋት የት መሄድ ይፈልጋሉ? ወደ ትምህርት ቤት መሄድ እፈልጋለሁ ለክፍሉ ኪራይ ማን ይከፍላል አቶ ከበደና አባቱ ይከፍላሉ ይህን መጽሐፍ ወደ ትምህርት ቤት ማን ይወስዳል እኔ እወስዳለሁ? እናንተ የት ማደር ትፈልጋላችሁ? ጊዮን ሆቴል ውስጥ ማደር እንፈልጋለን። አቶ ከበደ መኪናውን ይከፍታል? አዎ ይከፍታል። እናትህ መቼ ይመጣሉ? ነገ ይመጣሉ። በውጭ ጉዳይ ሚኒስቴር ውስጥ መስራት ትፈልጋለህ? አዎ እፈልጋለሁ። አስተማሪዎች ተማሪዎቹን ወደ ቤታቸው መጥራት ይፈልጋሉ? አዎ ይፈልጋሉ። አቶ ከበደ መኪናውን ይዘጋል? አዎ ይዘጋል። ለተማሪዎች ስንት መጽሐፎች መስጠት ትፈልጋለህ? አስር መጽሐፎች እሰጣለሁ። ወደ ውጭ ጉዳይ ሚኒስቴር መምጣት ማን ይፈልጋል? እኛ መምጣት እንፈልጋለን። ዕቃውን በመኪናው ውስጥ ማስገባት ትፈልጊያለሽ? አዎ እፈልጋለሁ። ይህ ነገር ምን ይባላል? መጽሐፍ ይባላል። መች ወደ አንቺ ይመጣል? ዛሬ ይመጣል። መኪናውን መች ማየት ትፈልጊያለሽ? ነገ ማየት እፈልጋለሁ። በኋላ ምን ትሰራለህ? ወደ ትምህርት ቤት እሄዳለሁ። እዚህ ማንን ትጠብቂያለሽ? አቶ ለማን እጠብቃለሁ። ለቤቱ ስንት ይከፍላሉ? አስር ብር እከፍላለሁ። መኪናህን ለማን መስጠት ትፈልጋለህ? ላባቴ እሰጣለሁ። የውጭ ጉዳይ ሚኒስትሩን ወደ ቤታቸው ማን ያደርሳል? ከበደ ያደርሳል። አዲስ አበባ ውስጥ የት ታርፊያለሽ? ጊዮን ሆቴል አርፋለሁ። መጽሐፉን እፈልጋለሁ። አንተ መጽሐፉን ትፈልጋለህ። አንቺ መጽሐፉን ትፈልጊያለሽ። እነሱ መጽሐፉን ይፈልጋሉ። እኛ መጽሐፉን እንፈልጋለን። ገንዘብ ይከፍላል። እኔ ገንዘብ እከፍላለሁ። እርሷ ገንዘብ ትከፍላለች። እርሳቸው ገንዘብ ይከፍላሉ። እናንተ ገንዘብ ትከፍላላችሁ። ከበደን ይጠብቃሉ። እርሷ ከበደን ትጠብቃለች። እርሱ ከበደን ይጠብቃል። አንቺ ከበደን ትጠብቂያለሽ። እኔ ከበደን እጠብቃለሁ። መች ይመጣል? እነሱ መች ይመጣሉ? እኛ መች እንመጣለን? አንተ መች ትመጣለህ? እናንተ መቼ ትመጣላችሁ? ምን ትሰራለህ? እርሶ ምን ይሰራሉ? እርሳቸው ምን ይሰራሉ? አንቺ ምን ትሰሪያለሽ? እርሷ ምን ትሰራለች? ቡና ይጠጣል። እኔ ቡና እጠጣለሁ። አንተ ቡና ትጠጣለህ። አንቺ ቡና ትጠጫለሽ። እርሷ ቡና ትጠጣለች። መጽሐፉን እንሰጣለን። እነሱ መጽሐፉን ይሰጣሉ። አንተ መጽሐፉን ትሰጣለህ። እርሳቸው መጽሐፉን ይሰጣሉ። እርሶ መጽሐፉን ይሰጣሉ። መስራት ይችላል። አንቺ መስራት ትችያለሽ። አንተ መስራት ትችላለህ። እርስዎ መስራት ይችላሉ። እርሳቸው መስራት ይችላሉ። ምን ይላል? እኔ ምን እላለሁ? እርሷ ምን ትላለች? አንቺ ምን ትያለሽ? አንተ ምን ትላለህ? ይህን ቤት ታውቃለች። እሱ ይህን ቤት ያውቃል። እነሱ ይህን ቤት ያውቃሉ። እናንተ ይህን ቤት ታውቃላችሁ። እርስዎ ይህን ቤት ያውቃሉ። ከከበደ ጋር ይገናኛል። እኔ ከከበደ ጋር እገናኛለሁ። አንተ ከከበደ ጋር ትገናኛለህ። አንቺ ከከበደ ጋር ትገናኛለሽ። እርሷ ከከበደ ጋር ትገናኛለች። ቤት እናሳያለን። እነሱ ቤት ያሳያሉ። አንተ ቤት ታሳያለህ። እርሳቸው ቤት ያሳያሉ። እርሷ ቤት ታሳያለች። ከተማውን ይዞራል። እኛ ከተማውን እንዞራለን። እኔ ከተማውን እዞራለሁ። አንተ ከተማውን ትዞራለህ። እናንተ ከተማውን ትዞራላችሁ። ወደ ከተማ ሄዳለሁ። እኛ ወደ ከተማ እንሄዳለን። እርስ ወደ ከተማ ይሄዳሉ። አንተ ወደ ከተማ ትሄዳለህ። አንቺ ወደ ከተማ ትሄጃለሽ። በሆቴል ውስጥ ያርፋል። እናንተ በሆቴል ውስጥ ታርፋላችሁ። እኛ በሆቴል ውስጥ እናርፋለን። እኔ በሆቴል ውስጥ አርፋለሁ። አንተ በሆቴል ውስጥ ታርፋለህ። እቃውን ያስገባል። እርሳቸው እቃውን ያስገባሉ። እኛ እቃውን እናስገባለን። እርሷ እቃውን ታስገባለች። አንተ እቃውን ታስገባለህ። ተማሪዎቹን ያደርሳል። እኔ ተማሪዎቹን አደርሳለሁ። እኛ ተማሪዎቹን እናደርሳለን። እነሱ ተማሪዎቹን ያደርሳሉ። እናንተ ተማሪዎቹን ታደርሳላችሁ። ለማን ይነግራል? እኛ ለማን እንነግራለን? እናንተ ለማን ትነግራላችሁ? አንቺ ለማን ትነግሪ ያለሽ? እርሷ ለማን ትነግራለች። መኪናውን እወስዳለሁ። እሱ መኪናውን ይወስዳል። እኛ መኪናውን እንወስዳለን። እርሶ መኪናውን ይወስዳሉ። አንተ መኪናውን ትወስዳለህ። ክፍሉን ይዘጋል። እርሷ ክፍሉን ትዘጋለች። እርሳቸው ክፍሉን ይዘጋሉ። እናንተ ክፍሉን ትዘጋላችሁ። እኔ ክፍሉን እዘጋለሁ። ሰውየውን ይጠራል። እኔ ሰውየውን እጠራለሁ። እኛ ሰውየውን እንጠራለን። አንተ ሰውየውን ትጠራለህ። አንቺ ሰውየውን ትጠር ያለሽ። ድሪል ነምበር ቱ። ገንዘቡን ከመክፈሌ በፊት መጽሐፉን ወሰድሁ። በኋላ ገንዘቡን ከከፈልሁ በኋላ መጽሐፉን ወሰድሁ። መኪናውን ከዘጋሁ በኋላ ሚስቴ መጣች። በፊት መኪናውን ከመዝጋቴ በፊት ሚስቴ መጣች። ነገሩን ከመንገሩ በፊት ገንዘቡን ይወስዳል። በኋላ ነገሩን ከነገረ በኋላ ገንዘቡን ይወስዳል። መኪናውን ከመውሰድሽ በፊት አባትሽን ማየት ትቼ አለሽ። በኋላ መኪናውን ከወሰድሽ በኋላ አባትሽን ማየት ትቼ አለሽ። ከበደን ከፈለግ በኋላ አንድ ሰው መጣ። በፊት ከበደን ከመፈለግህ በፊት አንድ ሰው መጣ። አውቶቡሱን ከመጠበቃችን በፊት ተማሪዎቹን አየን። በኋላ አውቶቡሱን ከጠበቅን በኋላ ተማሪዎቹን አየን። ወደ ቤት ከመምጣትህ በፊት እኔን ማየት ትችላለህ። በኋላ ወደ ቤት ከመጣህ በኋላ እኔን ማየት ትችላለህ። ቤቱን ከመስራታችን በፊት ለአቶ ከበደ ገንዘብ እንከፍላለን። በኋላ ቤቱን ከሰራን በኋላ ለአቶ ከበደ ገንዘብ እንከፍላለን። ቤቱን ከዘጉ በኋላ እናቴ መጣች። በፊት ቤቱን ከመዝጋታቸው በፊት እናቴ መጣች። ቡናውን ከመጠጣትህ በፊት ወደ ቤት ይሄዳለሁ። በኋላ ቡናውን ከጠጣህ በኋላ ወደ ቤት ይሄዳለሁ። ምግቡን ከመስጠቱ በፊት ገንዘቡን ፈለገ። በኋላ ምግቡን ከሰጠ በኋላ ገንዘቡን ፈለገ። መጽሐፉን ከደረስኩ በኋላ አባቴን አየሁ። በፊት መጽሐፉን ከመድረሴ በፊት አባቴን አየሁ። አማርኛ ከማወቃው በፊት እንግሊዝኛ ማወቅ ትፈልጋለች። በኋላ አማርኛ ካወቀች በኋላ እንግሊዝኛ ማወቅ ትፈልጋለች። ወንድሙን ትምህርት ቤት ከማስገባቱ በፊት ላስተማሪው ነገረ። በኋላ ወንድሙን ትምህርት ቤት ካስገባ በኋላ ላስተማሪው ነገረ። ወደ አሜሪካ ከመሄዳቸው በፊት እዚህ መጡ። በኋላ ወደ አሜሪካ ከሄዱ በኋላ እዚህ መጡ። ትምህርት ቤቱን ከመዞራቸው በፊት አንድ አስተማሪ አዩ። በኋላ ትምህርት ቤቱን ከዘሩ በኋላ አንድ አስተማሪ አዩ። ኢትዮጵያን ካየን በኋላ ወደ አሜሪካ መጣን። በፊት ኢትዮጵያን ከማያተችን በፊት ወደ አሜሪካ መጣን። ካቶ ከበደ ጋር ከመገናኘቷ በፊት እኔ ቤት መጣች። በኋላ ካቶ ከበደ ጋር ከተገናኘች በኋላ እኔ ቤት መጣች። ናራቲቭ ድርሰት ተማሪው አሜሪካ ነበር። ስለ ትምህርት ቤቱ ጠየቀ። ለምን መጣህ? ምን ጊዜ ትመጣለህ? እዚህ ትቆያለህ? ስንት ዓመትህ ነው? አሁን ብርድ ነው። አንድ ሰው ወደ ውጭ አገር ከመሄዱ በፊት ስለ አገሩ ማወቅ ይፈልጋል። አቶ ለማ በፊት አሜሪካ ነበር። አቶ ከበደ ወደ አሜሪካ መሄድ ስለ ፈለገ አቶ ለማ ቤት ሄደና ስለ አሜሪካ ጠየቀው። ከበደ፣ አሜሪካ መሄድ ስለ ፈለግሁ አንተን ለማየት መጣሁ። ለማ፣ አሜሪካ ለምን ትሄዳለህ? ከበደ ለትምህርት ነው። ለማ ጥሩ ነው። ስንት ጊዜ ትቆያለህ? ከበደ ሁለት ዓመት ነው። ለማ ዋሽንግተን ውስጥ ትቆያለህ? ከበደ አዎ። ለማ ዋሽንግተን በጣም ጥሩ ከተማ ነው፣ ነገር ግን ትንሽ ብርድ ነው። ከበደ ትምህርት ቤቱስ እንደምን ነው? ለማ በጣም ጥሩ ትምህርት ቤቶች አሉ። ጥያቄዎች። በፊት አሜሪካ ውስጥ ማን ነበር? አቶ ከበደ አቶ ለማን ስለምን ጠየቀው? አቶ ከበደ የት ሄደ? አቶ ከበደ ምን ፈለገ? አቶ ለማ አቶ ከበደን ምን ጠየቀው? አቶ ከበደ እማን ቤት ሄደ? አቶ ከበደ ምን አለ? አቶ ከበደ ወደ አቶ ለማ ቤት ለምን ሄደ? አቶ ከበደ በአሜሪካ ውስጥ ስንት ጊዜ ይቆያል? አቶ ከበደ አቶ ለማን ምን አለው? This is the end of unit six.